አሸናፊው የክርስቲያን ኑሮ ምዕራፍ 19። የምንከተላቸው ስርዓቶች። ኢያሱ 23:11 እንዲህም ሆነ ብዙ ዘመን ከሆነ በኋላ እግዚአብሔርም እስራኤልን በዙሪያቸው ካሉት ጠላቶቻቸው ሁሉ ካሳረፈ በኋላ ኢያሱን በሸመገለ በዕድሜውም ባረጀ ጊዜ ኢያሱ እስራኤልን ሁሉ ሽማግሌዎቻቸውንም፣ አለቆቻቸውንም ፈራጆቻቸውንም ሹማምንቶቻቸውንም ጠርቶ እንዲህ አላቸው። እኔ ሸምግያለሁ፣ በእድሜም አርጅቻለሁ። እናንተም አምላካችሁ እግዚአብሔር በእነዚህ ሕዝብ ሁሉ አሕዛብ ሁሉ ስለ እናንተ ያደረገውን ሁሉ አይታችኋል። ስለ እናንተ የተዋጋ እርሱ አምላካችሁ እግዚአብሔር ነው። እርሱ እኔ ካጠፋዋቸው አሕዛብ ሁሉ ጋር ከዮርዳኖስ ጀምሮ በፀሐይ መግቢያ እስካለው እስከ ታላቁ ባህር ድረስ ለነገዶቻችሁ ርስት እንዲሆኑ የቀሩትን እነዚህን አሕዛብ በዕጣ ከፈልሁላችሁ። አምላካችሁም እግዚአብሔር እርሱ ከፊታችሁ በብርቱ ይበትናቸዋል፣ ከፊታችሁም ያሳድዳቸዋል። አምላካችሁ እግዚአብሔር እንደ ተናገራችሁ ምድራቸውን ትወርሳላችሁ። ስለዚህም በሙሴ ሕግ መጽሐፍ የተጻፈውን ሁሉ ለመጠበቅና ለማድረግ በጣም በርቱ፤ ከእርሱም ወደ ቀኝም ወደ ግራም ፈቀቅ አትበሉ። በእናንተ መካከል ወደ ቀሩት ወደ እነዚህ አሕዛብ አትግቡ። የአማልክቶቻቸውንም ስም አትጥሩ፣ አትማሉባቸውም፣ አትመኳቸውም፣ አታምልኳቸውም፣ አትስገዱላቸውም። እስከ ዛሬ ድረስ እንዳደረጋችሁት ወደ አምላካችሁ ወደ እግዚአብሔር ተጠጉ እንጂ። እግዚአብሔር ተላላቆችና ያለውኖችን አሕዛብ ከፊታችሁ አስወጥቷል። እስከ ዛሬም ድረስ ማንም ሊቋቋማችሁ አልቻለም። አምላካችሁ እግዚአብሔር እንደ ተናገራችሁ ስለ እናንተ የሚዋጋ እርሱ ነውና ከእናንተ አንዱ ሰው ሺህ ሰውን ያሳድዳል። አምላካችሁን እግዚአብሔርን ትወዱት ዘንድ ለራሳችሁ እጅግ ተጠንቀቁ። እናንተ ግን ተመልሳችሁ በመካከላችሁ ወደ ቀሩት ወደ እነዚህ አሕዛብ ብትጠጉ፣ ከእነርሱ ጋር ብትጋቡ፣ እናንተንም ወደ እነርሱ እነርሱንም ወደ እናንተ ብትደራረሱ አምላካችሁ እግዚአብሔር ከሰጣችሁ ከዚህች ከመልካሚቱ ምድር እስክጠፉ ድረስ መውደቂያና ወጥመድ በጎናችሁ ማረፊያ በዓይናችሁም ምሾ ይሆኑባችኋል እንጂ በጎናችሁ መግረፊያ በዓይኖቻችሁ ምሾ ይሆኑባችኋል እንጂ። አምላካችሁ እግዚአብሔር ከእንግዲህ ወዲህ እነዚህን አዛብ ከፊታችሁ እንዳያሳድዳቸው ፈጽማችሁ አውቁ። እነሆም ዛሬ የምድርን ሁሉ መንገድ እሄዳለሁ። እናንተም እግዚአብሔር ስለ እናንተ ከተናገረው መልካም ነገር ሁሉ አንድ ነገር እንዳልቀረ በልባችሁ በነፍሳችሁም ሁሉ እወቁ። ሁሉ ደርሶላችኋል፣ ከእነርሱም አንድ ነገር አልቀረም። አምላካችሁ እግዚአብሔር የተናገረውን መልካም ነገር ሁሉ እንደ ደረሰላችሁ አምላካችሁ እግዚአብሔር ከሰጣችሁ ከዚች ከመልካሚቱ ምድር እናንተን እስኪያጠፉችሁ ድረስ እግዚአብሔር እንዲሁ ክፋት ነገር ሁሉ ያመጣባችኋል አምላካችሁ እግዚአብሔር ያዘዛችሁን ቃል ኪዳን ስታፈርሱ፣ ሄዳችሁም ሌሎችን አማልክት ስታመልኩ ስትሰግዱላቸውም፣ በዚያን ጊዜ እግዚአብሔር ቁጣ ይነድባችኋል፣ ከሰጣችሁም ከመልካሚቱ ምድር ፈጥናችሁ ትጠፋላችሁ። ኢያሱ 23፡1-16 መጽሐፈ ኢያሱ ምዕራፍ 23። እስራኤላውያን ወደ ከነዓን ከገቡ 20 ዓመት ወደ ሞላቸው ጊዜ ያመጣናል። የዘመቻው ኃይለኛነት የመርህነት ኃላፊነትና ያለፉት ዓመታት ሁሉ የታላቁንና የጀግናውኑ መሪያቸውን ጉልበት ጎስመዋል። መልከታቸውንም በእርሱ ላይ ትተዋል። አሁን እርሱ ራሱ እንደ ሸመገለና በዕድሜው እንዳረጀ ሲናገር እናገኘዋለን። እርሱም ወደ ምድሪቱ ያገባቸው ሰዎች ሁሉ በተሰጣቸው ርስት ድሮ ከነበሩበትና እግዚአብሔር ፈጽመው እንዳያስወጧቸው ከአዘዛቸው ጋር ተደባልቀውና ተስማምተው ይኖራሉ። የምድራዊ ኑሮም ወደ ማለቁ ሲቃረብ ሕዝቡ ከአሕዛብ ጋር የሚደረገውን መግባባት የሚያስከትለው አደጋ ስለተሰማው ተሰማው ኢያሱ ሕዝቡን ተገናኘና አነጋገራቸው። በመጀመሪያ መሪዎቻቸውን፣ ከዚያም በኋላ ሹማምንቶቻቸውና ተራዎቹን ሰዎች ጠርቶ የመሰናበቻ መልእክት ሰጣቸው። ይህ ሽማግሌው ታላቅ አርበኛና የሕዝብ መሪ ሕዝቡን ሲያነጋግር ትዕይንቱን እንደ ስዕል ልትመለከት ትችላለህ። ካሌብ ከእነሱ መካከል ነው። ፍንሐስ ሊቀ ካህኑ እዚያ ነው። ዮርዳኖስን ተሻግረው በብዙ ውጊያዎችም ተካፋይ የነበሩ በብርቶችና በቀላሎቹም ጦርነቶች ከመሪያቸው ጎን የነበሩ በዚያ ተገኝተዋል። ሌሎቹም አሉ። ለመሪነት የሚታጩ ወጣት ትውልድ በአኗኗርና በድል መነሳትም ወደፊት የሚገፉ በዚያ ናቸው። እያሱ ለመሪዎች ባደረገው ንግግር በምድረ በረከት ጸንተው እንዲኖሩ ከተፈለገ መከተል የሚገባቸውን ስርዓቶች አስታወቃቸው። ከዚያ በኋላም ተስፋቸው እውነተኛ ፍጻሜ እንዲያገኝ ከተፈለገ ማድረግ የሚገባቸውን ለሽማግሌዎቻቸው፣ ለአለቆቻቸው፣ ለሹማምንቶቻቸውና ለህዝብም ሁሉ ነገረ። በልፋት አመታት በተደረገላቸው ነገር ሁሉ የእግዚአብሔርን ታማኝነት እያረጋገጠ ስናገር ልቤን ደስ ይለዋል። እንዲህ ይላል፣ እናንተም እግዚአብሔር ስለ እናንተ ከተናገረው ከመልካም ነገር ሁሉ አንድ ነገር እንዳልቀረ በልባችሁ ሁሉ በነፍሳችሁም ሁሉ እወቁ ሁሉ ደርሶላችኋል፣ ከእነርሱም አንድ ነገር አልቀረም። ኢያሱ 23:14 እንደ ኢያሱ ከበሰለና ከተሟን ላይ ኑሮ ልምምድ እንድነግራችሁ ብችል እንድነግራችሁ ብችል ደስ ይለኝ ነበር። ከዘላለማዊ ስፍራ አንድ መጥፎ መጥቶ ስለ እግዚአብሔር ለጥቂት ደቂቃዎች ብነግራችሁ ምንኛ እመኛለሁ። በውጊያውና በዘመኑ ጦርነቶች መካከል በዕድሜው ያጋመሰ ሰው ሊነግራችሁ የሚችል ብርታትና መንፈሳዊ መግለጫ ሊሰጡ የሚችሉ ቁም ነገሮች አሉ። ነገር ግን ከሁሉም ይልቅ የሚጠቅመው በዘወትር ውጊያና ትግል ተካፋይ ሆኖ ከበሰለ እውቀት የሚናገረውና ከትዕይንቱ ሊሰናበት የቀረበ ሰው የቀረበውን ሰው መስማት ነው። እንደዚህ ባለ ሰው እግር ስር ተቀምጬ ከእርሱ ለመስማት ያለኝ ሁሉ በሰጠው ነገር ግን ይህ ሁሉ ምኞት ብቻ ስለሆነ በፍጹም የማይቻል ነው። እግዚአብሔር በሰጠህ ምድረ ደህንነት እንድትኖር ከፈለግህ ልትከተላቸው የሚገባን ስርዓቶች ሳቀርብልህ በትዕግስት እንድትሰማኝ እጠይቅሃለሁ። በመጀመሪያ በክርስቲያን መርህነት ላይ ላላችሁ ለዚህም በመዘጋጀትና በመሰልጠን ለምትገኙ አገልጋዮች፣ ለወንጌል መልእክተኞች ወይም ሚስዮናውያን፣ ለቤተ ክርስቲያን ሹማምንትና መሪዎች እናገራለሁ። መንፈስ ቅዱስ በምድረ በረከት የመኖርን ስራ ሲያስተምረን ከዚህ ከታላቁ አርበኛና መሪ ከኢያሱ አብረን እንማር። ከሁሉ አስቀድሞ ኢያሱ ህዝቡን ስለ ክህደት አደጋ አስጠነቀቀ። ያስቸገረውና ያስቸገረው ዋናው ነገር የሰባት መንግስታት አሕዛብ አሁንም ከእግዚአብሔር ህዝብ ጋር ተደባልቀው ይኖራሉ። እነዚህ አሕዛብ በዚህ ምዕራፍ ሰባት ጊዜ ተወስተዋል ያውም ካሁን ቀደም እግዚአብሔር ምን እንዳደረገባቸው አሁንም ሊያስወጣቸው ዝግጁ መሆኑንና እግዚአብሔር ህዝብ ጋር እንዲኖሩ ከተደረገ ግን ታላቅ ፈተና እንደሚሆኑባቸው ነው። ምክንያቱም አብረው ከኖሩ በጋብቻ መቀላቀልና የጣዖት አምልኮም እንደማይቀር ነው። መጽሐፈ ኢያሱ በአዲስ ኪዳን ያለው የኤፌሶን መልእክት ተመሳሳይነት ነው ብለናል። ታላቁ ሐዋርያ ጳውሎስ በኤፌሶን ወደብ ቆሞ የኤፌሶንን ሰዎች ሲሰናበታቸው የተናገረውን አስታውሳለሁ በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ትጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመበት ለመንጋው ሁሉና ለራሳችሁ ተጠንቀቁ። ከሄዱ በኋላ ለመንጋው የማይራሩ ጨካኞች ተኩላዎች እንዲገቡባችሁ፣ ደቀ መዛሙርትንም ወደ ኋላቸው ይስቡ ዘንድ ጠማማ ነገርን የሚነግሩ ሰዎች በመካከላችሁ እንደነሱን ያውቃለሁ። ስለዚህ ሦስት ዓመት ሌሊትና ቀን በእንባ እያንዳንዳችሁን ከመገሰጽ እንዳላቋረጡ እያሰባችሁ ትጉ። የሐዋርያት ሥራ 20፥28 እስከ 31። ከእነሱ ወደ ኋላ ፈጽመን መመለስና ጨርሶ መውደቅ የማይቻለን የክርስቲያን ኑሮ አቋም ወይም ደረጃ የለም። በዘመናችን ሁሉ በተቀበልነው የእንግል ብርሃን ላይ በእጃችንን በእርጅናችን ስንኳ ጀርባችንን ልናዞርበት እንችላለን። ብዙ ክርስቲያኖች ከከፍተኛና ከክብር ስፍራ ወድቀዋል። አወይ የወደቁበትን መዘቅት ጥልቀት ይህ ነው አይባልም። በዚህ ምድራዊ ጉዞ በማናቸውም ደረጃ ላይ ብንሆን የጸደቅንበትን የቃል ኪዳኑን ደም ልናረክሰው የጸጋንም መንፈስ ልንንቅ እንችላለን። በሽምግልናና በእርጅና ዘመናችን እንኳ ቢሆን በዘመኑ ሁሉ የቀሰምነውን መንፈሳዊ ባለጠግነት ሁሉ ልንወረውር እንችላለን። ወዳጆች ሆይ አሁን በእግዚአብሔር ፊት ሳለን የጥንቱ ትዝታ አያጫውተንም ምን? የፊተኛውንም ጊዜያት ተስፋዎች አያስታውሰንም ምን? የዚያን የጥቤ ዘመናት የተብራራ የወደፊት ተስፋዎች ማስታወስ እንደ ብርሃን ጭላንጭል አያሳየንም ምን? የድሮውን የሕይወት አዝመራና የመከሩን ፍሬ ስናመዛዝን አንዳንድ ጊዜ አያሳዝነን ምን? ወደ ወጣትነትህ ወይም ኮራዳነትሽ ዘመን ሙሉ ሰውም ወደ ነበርክበት ዘመን ወደ ኋላ ሀያ ሰላሳ ወይም የበለጠ ዓመታት መለስ ብላይ አስብ። ተስፋውን ና አለኝታውን አስብ። በዚያን ዘመን የነበሩ ህልምና ምኞት አስታውስ። ለእግዚአብሔር ለንጽሕናና ለቅድስና የነበረ የሚፋጅ ምኞት አስታውስ። የአሁኑን አቋምህንም አስብ። እግዚአብሔር ይቅር በለን እንጂ ዛሬ በእኛና በልባችን የክህደት ምልክት አይታይብንም። የልባችን ቅዝቃዜ በማፈር አንመለከትም። እኔ ከእግዚአብሔር ጋር በመራመዳችን ጥንቃቄ የሌለን መሆናችንን ብዙ ጊዜ አናይምኔ እኔ በብዙዎቻችን ህይወት የቸልተኛነት የስስት አብራሪ ማረጋገጫዎች ይታዩብን የለምኔ አመት አልፎ አመት ስተጋ ውጊያው እየቀለለ የሚሄድ ይመስላል። እኔ የጉርምስና የኮራዳነት ዕድሜውም የአብዛኛው ፈተና ዘመን ነው ብለን እናስባለን ወይ? በወጣትነት ዘመን የበለጠ ተዋግተን ዕድሜ እየጨመርን ስንሄድ ትግሉ እያነሰ ይሄዳለን ብለን በእውነት አስበናል ወይ? እንደ እውነቱ የሆነ እንደሆነ ግን አመታቱ እየጨመሩ ሲሄዱ ውጊያዊ እየተፋፋ መሄዳል። በእግዚአብሔር ዓላማ ከእሱ ጋር እስከ መጨረሻው መሄድ የሚፈልግ ማንም ቢኖር ጉዞው እየቀለለለት የሚሄድ ነው ብሎ አያስብም። በክርስቲያን ጎዳና በእያንዳንዱ እርምጃ የክህደትና ከሃይማኖት የመውደቅ አደጋ ይጠባበቃቸዋል። እስከ መጨረሻው የሚሮጡ ጥቂቶች አይደሉም። ምን በመጣደፍና በፍርሃትም ልንጠይቃችሁ ልጠይቃችሁ ዛሬ በቤተ ክርስቲያናችሁ የክህደት ምልክቶች አሉ ወይ? ቀዝቃዛውና ሕይወትን የሚያስል አለመጸለይ ያለበት በብዙ ሕይወት በቤተ ክርስቲያናችሁና በኅብረተሰባችሁ ላይ ጥፋትን ለማምጣት የሚያስፈራ መሪነት አለ ወይ? በመንፈስ ቅዱስ አጎልማሽነት የሚሰራ ታላቅ ኃይል ያለው መሪነት ከሌላችሁ ከሌሎች ለሌሎች ነፍሳት ያላችሁ ፍቅር ወደ በረዶነት ይለወጣል። እንግዲህ አሁን የጠቀስኩት እንዲህ ያለ ደካማነትና ግዴለሽ መሪነት በአካባቢያችሁ በማኅበራችሁና በቤተ ክርስቲያናችሁ አለ ወይ? በእግዚአብሔር ስም እጠይቃችኋለሁ። እናንተም መልስ መስጠት ይፈለግባችኋል። አሁንም ቢሆን መምጣታችሁ የማይቀር የክህደት ዋጋችን እንድትረዱ እጠይቃችኋለሁ። የመጀመሪያዊ ክህደት ዋጋ መሸነፍ ነው። አምላካችን እግዚአብሔር ከእንግዲህ ወዲያ እነዚህን አሕዛብ ከፊታችሁ እንዳያሳድዳችሁ ፈጽማችሁ እወቁ። ኢያሱ 23፥13። የተደረገው ድሉ ሁሉ በእግዚአብሔር እንደተደረገ የሚያጠራጥር ጥያቄ በኢያሱ አእምሮ በፍጹም አልነበረም። ይህንንም በዚሁ ምዕራፍ በቁጥር ሶስት ላይ እርሱ ራሱ ተናግረዋል። እናንተም አምናችሁ እግዚአብሔር በእነዚህ አሕዛብ ሁሉ ስለ እናንተ ያደረገውን ሁሉ አይታችኋል ስለ እናንተ የተዋጋ እርሱ አምላካችሁ እግዚአብሔር ነው። አሁንም የእግዚአብሔር ኃይል በሌለበት መሸነፍ የማይቀር መሆኑን እርግጥ ነው። የእግዚአብሔርም ኃይል የማይወሰድበት ሰው ሁል ጊዜ ለእርሱ የታመነ ብቻ ነው። በቤተ ክርስቲያን ወደ አዲስ መንፈሳዊ ደረጃ ሊያስነሳት የሚችለው ይህንን ጴንጠቆስጣዊ ኃይል የለሚታዘዙት ለጥቂቶች ሰዎች ብቻ ካልሆነ ከብሰዎቹ ተወስዶባቸዋል ክህደት ፈጣን መሸነፍን ያስከትላል። በዚሁም ምክንያት የክርስቶስን ስም ያስነቅፋል። እግዚአብሔር ከእንግዲህ ወዲያ ጠላት አያሳድድም። ሁለተኛው የክህደት ዋጋ በዚሁ ቁጥር የሚገኝ ምቾት ማጣት ነው። መውደቂያና ወጥመድ፣ በጎናችሁም መግረፊያ፣ በዓይናችሁ ምሾ የሆኑባችኋል። የእግዚአብሔርን ዓላማ ለመፈጸም አለመታገል፣ ከጠላት መቻቻልና ምድሪቱንም እንዲጋራ መፍቀድ አሳቃቂ የሆነ ምቾት ማጣትን ያስከትላል። በክርስቲያን ኑሮ ውስጥ ስንት የታሰቡ ነገሮች ሳይፈጸሙ ቀርተዋል። ኃጢአት ስፈጽሞ ሳይጠፋ ስንት ጊዜ አብሮ ተቀምጧል። የወደድነውና የተከበብነው ፈተና ሁሉ ስንት ጊዜ በጎናችን መግረፊያ በዓይናችን ምሽ ሆኖ ብናል። እንደ ጊዜው ሁኔታና እንደ ዘመኑ መንፈስ የሚኖር ክርስቲያን አብዛኛውን ጊዜ ደስተኛ አይደለም። በክርስቲያን ሕይወት ጠላት ቢቀመጥ የእግሩም መረገጫ ቢያገኝ ከመቅጽበት መግረፊያ ይሆንበታል። ሶስተኛው የክህደት ዋጋ ውርደት ነው። በዚያን ጊዜ የእግዚአብሔር ቁጣ ይነድባችኋል፣ ከሰጣችሁም ከመልካሚቱ ምድር ፈጥናችሁ ትጠፋላችሁ። ኢያሱ ምዕራፍ 23 ቁጥር 16። ታዲያ ለዚህ ሁሉ መከላከያ የለምን ትላለህ? በእውነቱ ሞልቷል። ኢያሱም የክህደትን ውጤቶች ዋጋቸውን ስነግራቸው፣ መከላከያዎቻቸውንም በጥንቃቄ ለእግዚአብሔር ሕዝብ ዘርዝሯል። ክህደትን ለመከላከል በዚህ ምዕራፍ ሶስት አስፈላጊ ነገሮች አቅርበዋል። ከሁሉ የሚቀድመው መታዘዝ ነው። ስለዚህ በሙሴ ሕግ መጽሐፍ የተጻፈውን ሁሉ ለመጠበቅና ለማድረግ በጣም በርቱ፣ ከእርሱም ወደ ቀኝም ወደ ግራም ፈቀቅ አትበሉ። ኢያሱ 236 በመጀመሪያም ኢያሱ መሪነት ከሙሴ በተረከበ ጊዜ የዚሁ አይነት ትእዛዝ እንደተቀበለ አስታውሱ። የሃይማኖታችን እውነተኛ ስርዓቶችም ከትውልድ ወደ ትውልድ ሲተላለፉ እንደሚኖር የተረጋገጠ ነገር ነው። እያንዳንዱ የቤተ ክርስቲያን ዘመንና ትውልድ ታላቁን የክርስቲያን አኗኗር ስርዓቶች እንዲያስተውል፣ እንዲማርና እንዲያኝከውም ተጠርቷል። ከእነዚህም ስርዓቶች የመጀመሪያው መታዘዝ ነው። መጽሐፍ ቅዱሳችንን እናምናለን እንላለን። ለዚሁም እግዚአብሔር ይመስገን። ነገር ግን መጽሐፍ ለሚለው እንታዘዛለን ወይ? ከኦሪት ዘፍጥረት እስከ ራእይ ዮሐንስ ድረስ እናምነዋለን። ነገር ግን ሀያ አራቱን ሰዓት በትምህርት ብርሃን እንኖራለን ወይ? በጸጥታ ሰዓት ወደ መጽሐፍ ቅዱስ ሄደ እግዚአብሔር ስናገር ሰምተ ታውቃለህ ወይ? ነገር ግን የማትፈልገውን ነገር መንፈስ በልቤ ላይ ስለጣለ እርሱን ትተህ ደብዳቤ ለመጻፍ ጥሪ ለመመለስ ከባለቤት ልትነጋገር በችኮላት ሄዳለህ ትተህ ሄደህ ታውቃለህ ወይ? ሰዎች ስለ ምን ጸሎትን አያዘውትሩ? መጽሐፍ ቅዱስን ለምን በብዛት አነቡ? ዛሬ ክርስቲያኖች አብዛኛውን ጊዜያቸውን መጽሐፍ ቅዱስን በማንበብና በመጸለይ ለምን ከእግዚአብሔር ጋር አሳልፉ? ለዚህ ሁሉ የሚሆን አንድ ጥሩ ምክንያት ልነግርህ እችላለሁ። ብዙውን ጊዜ አይመቻቸውም። ወዳጆችህ፣ የዚህ ሁሉ ምክንያት የሚከተለው ነው። ወደ ቅዱሱ መጽሐፋችሁ ስትመለሱ፣ መንፈሱ አሁንም አሁንም እየደጋገመ አንዲት አጥያት ስለ አንድ ጠባይና መልስ አለመጸለይና ፍቅር በልብህ አለመኖሩ ይነግርሃል። ለጌታና ለው መድኃኒትህ ደቀ ተዋርደ እስክትገዛ ድረስ ኃጢአቴን ሊያሳስብና ንስሐ እንድትገባ ሊያደርግ ይፈልጋል። ስለዚህ አለመታዘዝህ ለጸሎትና መጽሐፍ ቅዱስን ለማንበብ ከሰጠው የጸጥታ ሰዓት ጨርሰ እንድትለይ ያደረገ። ሁለተኛው ታላቁ የክህደት መከላከያ መነጠል ነው። ተጠንቀቁ። በእናንተ መካከል ወደ ቀሩት ወደ እነዚህ አሕዛብ አትግቡ፣ የአማልክቶቻቸውንም ስም አትጥሩ አትማሉባቸውም አታምልኳቸውም፣ አትስገዱላቸውም፣ ወደ አምላካችሁ ወደ እግዚአብሔር ተጠጉ እንጂ ኢያሱ 23 7 ና ስምንት ይህም ከናናውያንና ከርኩሰቶቻቸውም ጋር በምንም አይነት እንዳይገናኙ ነው። ዛሬም ለክርስቲያን የሚገባ ይ ነው ከዓለማዊነት በገሃድ መካከል መከላከል ማለት ነው። ሰዎች በክርስቲያንነት ማፌዝን ትተው ኃጢአትንና ሰይጣንን መዋጋት አለባቸው። አንድ ዓለማዊና ሥጋዊ በደል ሰርተን በኋላ ግን ትንሽ መንፈሳዊ ንግግር ብንሰማ ስለ ሠራ ነው በደል ራሳችን እንወቅሳለን። አምላክ ይማረን። እንዴት ያለ ሜዳዊ ግብዝነት ነው! መለየት ወይም መነጠል የክህደት መከላከያ ነው። ይህ ማለት ከሥጋዊና ዓለማዊ ነገር በማናቸውም አይነትና ጊዜ በፍጹም አለመተባበር ነው። ይህ የነገሯ ያሉታ ገጽታ ነው። ግን የአዎንታ ገጽታ ደግሞ አለው። ወደ አምላካችሁ ወደ እግዚአብሔር ተጠቁ፣ ተከተሉት። የተለየ ወይም ገለልተኛ ክርስቲያን የማያስፈልጉትን ነገሮች እያመነታ የሚተው ሰው አይደለም። የተለየ ወይም የተነጠለ ክርስቲያን በሙሉ ልቡ ጌታውን የሚወድና ሌላ ተጨማሪ ነገር የማይፈልግ ነው። በዘመናቱ ሁሉ አንተን ባይጎዳም አርያ ያህን ለመከተል የሚጠባበቅ ሌላውን በጣም የሚጎዳ ታካችነት በቀላሉ እንደምትሰራ እርግጥ ነው። ጋዜጣን በማንበብ ሬዲዮን በመስማትና ቴሌቪዥን በመጠበቅ ብዙ ጊዜ ማሳለፌን ይህ አይጎዳም በማለት ራሴን ታጽናናለ። ነገር ግን ለተቀደሰ አኗኗር እንደ ምሳሌ ሊወሰዱህና ለመሪነት ለሚጠባበቁ ያደረስክባቸውን ጉዳት ልታስቀር አትችልም። እንዲህም ትል ይሆናል ወደ ጸሎት ስብሰባ አለመሄድ ብዙም አይጎዳም። ባልሄድ የሚጎዳ ሰው የለም። ብዙ ወጣቶችም እንዲህ ይላሉ። ባልጸልይ ግድ የለም። እርሱ መሪው ራሱ አይሄድም። እኔም እንደ መሪ የሚከተለው እርሱ ነው። ሶስተኛው ታላቁ የክህደት መከላከያ ከሁሉም የበለጠ ነው። እንዲህ ነው፣ እግዚአብሔር አምላካችሁን ተወዱት ዘንድ ለራሳችሁ እጅግ ተጠንቀቁ። ኢያሱ 23:11 ኦ ወዳጄ ሆይ፣ አለመታዘዝና አለመነጠል ያለመለየትን መሠረታቸው አለማፍቀር ነው። ጌታ ኢየሱስ ብትወዱኝ ትእዛዜን ጠብቁ አለ። አዎን ከዓለማውያን አለመነጠል በአረማመዳችን፣ መዳችን አለመጠንቀቅ በአኗኗራችንም፣ አለመጸለይ መኖሩ መድኃኒታችንን በፍጹም ልብ ከማይወድ ልቡና ይመለጫል። እነዚህ በኢያሱ ዕድሜ መጨረሻ ላይ የመጡ ቃላት በጣም አስፈላጊዎች ናቸው። ያለፉት ዘመናት የውጊያና የደማፍሰስ ነበሩ። አሁን ጀግናው ተዋጊ የሰላም ሰው ነው ሆነ። ያለፉት አመታት ማዕበል በጀንበሯ መጥለቅ ጸጥ አለ። ሁል ጊዜም ሲዋጋ የነበረው ሰውዬ አሁን ተጠንቀቁ፣ እንድትወዱ፣ እንድትዋደዱ ይላል። አንድ ቀን ጌታ ኢየሱስ ክርስቶስ ስምዖን ጴጥሮስ ጠልቶ መርምሮ አይቶና አውቆትም ጠልቆ መርምሮ አይቶና አውቆትም የተናገረው ነገር ትዝ ይለኛል። የዮና ልጅ ስምዖን ሆይ፣ ከእነዚህ ይልቅ ትወደኛለህን? እኔ ሁሉም ነገር በዚህ ቃል ተጠቅልሏል። ክርስቶስን ውደድ፣ እርሱንም በሙሉ ብትወርሰው ብቻ ልትረካ ትችላለህ። እርሱን ውደድና ለምስክሩ ትደፍራለህ። እርሱን ውደድና መጽሐፉንም ምጎንም ትወዳል። እርሱን ብትወድ ከእግዚአብሔር ፍቅር በምንም አይነት የማይወዳደረውን የሰዎችን ፍቅር አያሰኝህም። እርሱን ውደድና ትወርሰዋለህ፣ አንተ እርሱ ትሆናል። በጎንህ መግረፊያ በአይንህም እሾህ የሆኑትን ነገሮች ወደ ጸጋውና ኃይሉ ሙላት ጠልቀህ የምትራመድባቸውን ደረጃዎች ይሆኑልሃል። እርሱን ብትወድ የሚወዱትን ሌሎችን ልትወድ ይቻልሃል። ተጠንቀቁ እንድትዋደዱ ባለፈው ጊዜ ለሰበኪዎት ስብከት አሪስት ብምርጥ ኖሮ ይህ ክፍል መሆን ነበረበት ያለፉት ትውልዶች እግዚአብሔር ቅዱሳን በዘላለማዊ ስፍራ ስላዩዋት ስለ ሰማይና ገሃንም ስለ ተመለከቷት ነገር ሁሉ ልነግሩም ቢችሉ ኖሮ የሚናገሩት ያለመጨመር እነዚህን ቃላት ብቻ ነው ተጠንቀቁን እንድትዋደዱ አለመጠንቀቅ አረማመድ የጸሎት ቤስ መንፈስና የልብ ቅዝቃዜ ዋናው መከላከያ ፍቅር ነው ዛሬ የክርስቲያንና የቤተ ክርስቲያን ሕይወትና አቋም ወደ ከፍተኛ ደረጃ ለማውጣት የሚችል ለቤተ ክርስቲያን መታደስም አይነተኛ መሳሪያ የሚሆነው ነገር ለእውነት ጠበቆች ሆነን መቆም አይደለም ነገር ግን መንፈስ ቅዱስ የተሞላ አይ ልባችን ፍቅር ነው። ፍቅር ከእግዚአብሔር ነው። እግዚአብሔርም ራሱ ፍቅር ነው። ፍቅር ብቻ ጥልን ሊያሸንፍ ይችላል። የተወዳጁትን ቤተሰብ ፍቅር ብቻ በአንድነት ሊያስር ይችላል። በንጽህና ያለፍ ንፍገት በብርቱ ብትወድ ወይም ብታፈቅር መድኃኒትን ማፍቀር ማለት ምን እንደሆነ ትረዳለህ። ለማፍቀር አስቀድሞ መፈቀር አለብን። ለማስተላለፍ አስቀድሞ መቀበል አለብን። የእግዚአብሔርን ፍቅር ለመናኘት መጀመሪያ በልባችን እንዲኖር ያስፈልጋል። የእግዚአብሔርን ፍቅር በልባችን ባፈሰሰው በመንፈስ ቅዱስ፣ ይህ በልባችን እና በነፍሳችን ያለው ፍቅሩን ልናስተውል እንችላለን። በዚህ አይነት ፍቅርን የሚያውቅ ሰው አሁኑኑ በሰማይ ጓዳ ይገኛል። ከዚህም ከእንግዲህ ወዲህ አይራብም አይጠማምም፣ ምክንያቱም የኢየሱስ ክርስቶስ ቃል በሕይወቱ ፈጽ መፈጸሙን ተረቷል። እኔም ከምሰጠው ውሃ የሚጠጣ ሁሉ ግን ለዘላለም አይጠማም። እኔ የሚሰጠው ውሃ በእርሱ ውስጥ ለዘላለም ሕይወት የሚፈልቅ የውሃ ምንጭ ይሆናል። ዮሐንስ አራት አስራ አራት ለእግዚአብሔር መንፈስ ራስህን ስጥ። የጴንጠቆስጥ ድርሻህን እስክትቀበል ድረስ ቻል አትበል። የፍቅር መፈተኛው ስሜት፣ የልብ ተመስጦና መናገራዊ ምስልህ ዳሩ ግን መታዘዝ ነው። ምክንያቱም ይህ ነው ትእዛዙ፣ በእርሱ ዘንድ ያለችው የሚጠብቃትም የሚወደኝ እሱ ነው። ዮሐንስ 14፥21 በመጀመሪያዊቱ ወደ ቆሮንቶስ ሰዎች መልእክት ምዕራፍ 13 ላይ ቻርልስ ወርድስዊዝ ያዜመው መዝሙር መልእክቱን ወደ ልባችን ያመጣል። ኦ መንፈስ ቅዱስ የመጣህ ለፍቅር፣ እንመኛለን ካንተ ለመማር ከጴንጤቆስጤ ስጦታህ ጭምር፣ ቅዱስ ሰማያዊ ፍቅር። ተራሮችን የሚነቅል እምነት፣ የምድርና የሰማይ ልሳናት ሁሉም ባዶ ነው፣ ደግሞም እውቀት ሰማያዊ ፍቅር ከሌለበት። ፍቅር ታጋሽ በጎም ናት፣ ፍቅር አትጐዳም፣ ርኅርኅ ናት። ፍቅርታ ታየላለች ከሞት ስለዚህም ስጠን የፍቅር እሳት ትንቢት ማለፏ ፍጹም አይቀርም። እየተጠቀለለች በቀኑ በቀኑ አሩር ከእኛ ትኖራለች መልካሟ ፍቅር ስለዚህም ስጠን አቤቱ ፍቅር፣ ሃይማኖት፣ ተስፋን ፍቅር አየን ስኖሩ ተያይዘው እጅ ለእጃቸውን ከእነዚህ ከሦስት የምትበልጥ ግን ፍቅር ነች ይላሉ ዋናዋ መድህን ከሚጋርዱ ብርቶቹ ክንዶች፣ ወርቃማና ክቡር ከሆኑ ክንፎች አቤቱ ስጠን ለምንጠጋ ሰማያዊ ፍቅርን ከቅድስና። አዎን ምስጢሩ ይህ ነው፣ የክህደት ታላቁ መከላከያ በመንፈስ ቅዱስ በልባችን የሚፈሰው የእግዚአብሔር ፍቅር ነው። በተሰጠንም በመንፈስ ቅዱስ የእግዚአብሔርን ፍቅር በልባችን ስለፈሰሰ ተስፋው አያሳፍረንም። ሮሜ አምስት አምስት